The Voice of America. በደቡብ ክልል ከኮንሶና ከአሌ ልዩ ወረዳ ግጭት ጀርባ ከሁለት ዓመት በፊት መፈንቅለ መንግስት ለማካሄድ ቤተ መንግስት ድረስ ዘልቀዋል በሚል ከአገር መከላከያ ሰራዊት የተቀነሱ አባላት መኖራቸውን የደቡብ ክልል የሰላምና ጸጥታ ቢሮ አስታውቋል። ሕይወት እያጠፋና ንብረት እያወደመ ያለው ግጭት ዛሬም መቀጠሉን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። በአሁኑ ወቅት በክልሉ ትልቅ ፈተና የሆነው የሕዝብን ጥያቄ ሽፋን በማድረግ የሚካሄድ ሕገ ወጥነት ነው ብለዋል የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው። ዮናታን ዘብዴዎስ ዝርዝሩን ከሐዋሳ ይዟል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ እንዳሉት በክልሉ በኮንሶ ዞንና በአለ ልዩ ወረዳ መካከል በመሬት ይገባኛል የተነሳው ግጭት በሰው ሕይወት ላይና ንብረት ላይ ጉዳት አድርሷል። አቶ አለማየሁ እጃቸውን በዚህ ወንጀል ውስጥ ያስገቡ አካላት በቁጥጥር ስር የዋል መሆናቸውን ተናግረዋል። አሁን በተጨባጭ ከተያዙ አካላት የአመራሮች አሉ በሁለቱ የፖለቲካ አመራሮች ወረዳ የሚመሩ አመራሮች አሉበት። ከዚህ ውጭ ከዚህ በፊት አገር ለማፍረስ እንቅስቃሴ ሲያደርጉ ነበሩ። በተለይ ቤተ መንግስት ላይ ያነ ሄዶ ቤተ መንግስትን ለመክበብ የመኮዱ የሀገር መከላከያ አባላትን ተቀናሽ የነበሩ ወደዛ ተቀላቅሎ ይህን ቲም ተቀላቅሎ እየመሩ ነው ያሉት። ከክልል ፖሊሲ ሂዶ የገቡ የዛ አካባቢ በተለይ አላ አካባቢ ብሔረሰቦች ውስጥ የተቀላቀሉ ያሉ ይሄ ሁኔታ ውስጥ ተቀላቅሎ ያም ድርጊታቸውን እንዲማሉ ነበረ። ድርጊቸው ስለተመልሱ አሁንም አጥፊ ድርጊት እየፈጸሙ ነው ያሉት እነዚህ እዚህ በስምም ጭምር የተለዩ አካላት ስላሉ አጠቃላይ እስካሁን ወደ አስራ አራት ውጥር ስለሆኗል። የሰውቤት ያጠፋና አያሌ ንብረት ያወደመ ያለው ግጭት ዛሬም መቀጠሉን የአካባቢ ነዋሪዎች በስልክ ለቪኦኤ ተናግሯል። ባለፈው አርብ ጀምሮ እንደገና ባገረሸው ጠጠው አሁን እየቀጠለ ነው የመጣውና ሶስተኛ ወራችን ይዘናል። ሁ ውጥረቱ ራሱ ከበፊቱ ትላንትና አጎል ብሷል። እንደገና ከትላንትና የነበረ ውጥረት ዛሬም ቀጥሏል። ከወደ አቀበ ለላ ታጣቆች ኃላፊ ተመትቶ ሞቷል። የዛሬውን አሁን ያው ትኩሱ ቀጥሏል። የክልሉ ምክትል ርዕሰ መስተዳድር አቶ እርስቱ ይርዳው በአሁኑ ወቅት በደቡብ ክልል ትልቅ ፈተና የሆነው በየቦታው የሚነሱ የህዝብ ጥያቄዎችን ሽፋን በማድረግ የሚካሄዱ ህገወጥነት ነው። መንግስትም ይህንን ለማስቆም ጠንካራ እርምጃ ይወስዳል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በኮንሶ ዞንና በአለ ልዩ ወረዳ ግጭት ከ25 በላይ ሰዎች የተገደሉ ሲሆን ከ2ሺ በላይ ዜጎችም ተፈናቅሏል አሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ፣ አዋሳም።